ዶክተር ሰሙ አያሌው ሞገስ በውሃ ምህንድስና ማካሪና በኮኔክቲካት ዩኒቨርሲቲ የሲቪልና ኢንቫይሮንመንት ምህንድስና ዲፓርትመንት አጅንክት ፕሮፌሰር አሁን ባለው ሙሌት በርግጥ ከግብጽ በክርክር ከመነጠል ባሻገር ሱዳን ከኢትዮጵያ ጋር ምናልባትም በህዳሴ ግድብ ሙሌት የበለጠ ውሃ ፍሰት ስለሚጨምርላት እንዳውም ተጠቃሚ ልትሆን እንደምትችል አልፎም በአነስተኛም ደረጃ ቢሆን የኤሌክትሪክ ኃይል ምንጭ ማመንጨት እንደምትችል ሁሉ ይነገራል። ከወዲሁ ያ ምን ሊሆን ይችላል? የለዘበ አቋም ያሳደረው በሱዳን በኩል ግብጽ፣ በተለይም ወደ ኋላ ሄደን ስናየው በ1929 ውል ሰፍሮ የነበረው ከግብጽና እንግሊዝ በተፈራረሙበት ወቅት በቅኝ ገዥነት ተገዥነት 48 ኪውቢክ ሜትሮች ውሃን ከንታገኝ ነበር ከአባይ በ59 ግን 55 ነጥብ 5 ጭራሹንም ከፍ ብሏል። በአሁኑ ወቅት እየጠየቀች ያለችው ምን ያህል የውሃ ፍሰት ነው? በኢትዮጵያ ወገንስ ምን ያህል የውሃ ፍሰት ለመልቀቅ ነው ፈቃደኛ ሆኖ ወይም ደግሞ መሆንም የግድ ያለበት ከኢትዮጵያ ብሔራዊ ጥቅም አኳያ ይላሉ። መጀመሪያ አንድ ምስጢር ልንገር፣ በደንብ የተረዳሁትን ግለሰብ ደረጃ ማለት ነው። ቴክኒካል ኮሚቴ ውስጥ በሚደረጉ ድርድሮች የኢትዮጵያ ቴክኒካል ኮሚቴ እና የሱዳን ቴክኒካል ኮሚቴ ያመነጨውን ሳይንሳዊ ውጤት የኢትዮጵያ የፖለቲካ ሰዎች እና የሱዳን የፖለቲካ ሰዎች የመቀበል ትናቸው ከፍተኛ ነው። ያም ቴክኒካል ኮሚቴውን ያምናል። አሁን በግብጽ በኩል ስናይ ደግሞ የፈለገ ቴክኒካል ኮሚቴ የተሻለ ሀሳብ ቢያመነጭ ሳይንሱ የሚመራው በፖለቲካውን ቴክኒኩ ሳይሆን ፖለቲካውን እየመራ ያለው የፖለቲካ ሰዎች ናቸው። በዚህ መልክ ስሩ፣ በዚህ መልክ ስሩ እያሉ የሚሰሯቸው። ስለዚህ በጣም ሳይንቲፊክ ኮሚቴው ከምትገምተው በታች አቅሙን የማይጠቀም ቲም ነው የሚመራው። አይ ቲንክ በናሽናል ሴኪሪቲ መሰለኝ ይሄ አንዱ ችግር። በዚህ መሰረት ሱዳኖች ሳይንሱን ሲሰሩት ይሄ ውሃ አመቱ ሙሉ ስለሚለቀቅ የኢነርጂ ማመንጭታቸው ሀይል ከተላ ዘጠኝ እስከ አርባ ፐርሰንት ይጨምራል። ዝም ብለው ምንም ሳያረጉ ማለት ነው። ምንም ሳይጨምሩ ብዙ ቮሊውም አመቱን ሙሉ ውሃ ስለሚሄድ ያ ኢነርጂ በጣም ይጨምራል ማለት ነው። ወይም ሀይል የማመንጨት አቅማቸው ይጨምራል፣ ግድቡ ብቻ ስለተሰራ። ሁለተኛ ደግሞ ሱዳኖች ልክ ተከዜ ሲሰራ ትንሽ ወሪ አድርገው በጣም ከንሰርን ነበራል፣ ይሄ ግድብ በመሰራቱ እንጎዳለን ብለን። ተከዜ ግድብ ከተሰራ በኋላ ግን አመቱን ሙሉ የማይለዋወጥ ፍሰት በማግኘታቸው በጣም ተጠቃሚ እንደሆኑ ያውቃሉ። ስለዚህ ይሄን ስለሚያውቁ እና ቴክኒካል ኮሚቴው ያወጣውን አስተሳሰብ የፖለቲካ ዊንጉ ይቀበላል። ስለዚህ በዚህ መልኩ ሱዳኖች እንደሚጠቀሙ ስለሚያውቁ ነው። ሱዳኖቹ ጥናቱ የሚያሳየውን ነው እየተከተሉ ያሉት። ይሄ አስተሳሰብ ነው ብዙ ጊዜ ልክ ያልሆነው። ሱዳን በኢትዮጵያ ጎን ሆነች በግብጽ ጎን ሆነች ሱዳን ከጥቅሟ አኳያ የሚጠቅማት መንገድ ነው እየተከተለች ያለች እንጂ ለኢትዮጵያ መወገን ወይም ለግብጽ መወገን አይደለም። ይሄ ነው ዋናው ፖይንት። ሁለተኛ ሱዳን በአስራ ዘጠኝ ሀምሳ ዘጠኝ ከነበረው ክፍፍል አስራ ስምንት ነጥብ አምስት ቢሊዮን ሜትር ኪዩብ ውሃ ከምታገኘው ድርሻዋ እስካሁን ያልተጠቀመችበት ብዙ ውሃ አለ። ስለዚህ ይሄ ግድብ በሚታቆርበት ጊዜ ኢትዮጵያ ዞሮ ዞሮ ኃይል አመንጭታ ስለምትለቀው አመቱን ሙሉ ፍሰት ስለሚኖር ያን ውሃ ለመጠቀም ትልቅ አጋጣሚ ይፈጠርላታል። ስለዚህ ሱዳኖች በደንብ ተንት ነው ብዙ በአንዲሶቻቸውንም ይህን ነገር እየሰሩ ስለሆነ ስለማያውቀው ከዛ አኳያ ነው ኢትዮጵያን ከማገዝ ወይም ግብፅን ኦፖዝ ከማድረግ አኳያ ሳይሆን፣ ተጠቃሚነታቸውን በሚያረጋግጥ መልኩ ነው ሀሳባቸውን እየገለጹ ያሉት። ሌላው እየጠየቀ ጥያቄ ስንት ውሃ ነው የምትፈልገው ግብፅ፣ ኢትዮጵያ ራይቷ ምን ያክል ነው የሚል ነው። ካሳሆን ብዙ ጊዜ ግልጽ ያልሆነ ነገር አለ። ይሄ ድርድር አንድ ፕሮጀክት ላይ ውሃ ምን ያክል ይለቀቅ፣ ምን ያክል የሚያዝ፣ ለሚቀጥሉት ውሃው ከተሞላ በኋላ ምን ያክል ቢለቀቅ ነው አገሮችን ይጎዳው አይጎዳው የሚል አንድ ፕሮጀክት ላይ እየተደረገ ያለ ድርድር ነው። ስለዚህ ይሄ ድርድር እና የውሃ መብት ድርድር በጣም የተለያዩ ናቸው። የውሃ መብት ድርድር ከመጣ ያንዳንዱ ሀገሮች ምን ያክል ሼር እንደሚያገኙ በዩኤን የተሰራ ትራንስ ዋተር ዩቲላይዜሽን ኮንቬንሽን ይባላል ወይም ወሰን ተሻጋሪ ወንዞች አጠቃቀም ሁኔታ ዝርዝር መግለጫዎች አሉ። በዛ መሰረት ኢትዮጵያ ምን ያክል ሸረ ታገኛለች፣ ምን ያክል ውሃዋን ታገኛለች፣ ግብጽስ ምን ያክል ታገኛለች፣ ሱዳንስ ምን ያክል ታገኛለች ተብሎ ያ የውሃ መብት ድርድር ይሆናል። ከዚህኛው ድርድር በጣም የተለየ ነው እና የኢትዮጵያን መብት የሚያሳጣ ጉዳይ የለውም። ምክንያቱም ኢትዮጵያ ስለ ውሃ መብት ድርድር ላይ አደለችም። አሁን እንደዛማ ከሆነ ሶስት አራት አምስት ስድስት ግድብ ገና ትሰራለች ኢትዮጵያ ማስተር ፕሏና ላይ ከህዳሴ በላይ ሶስትና አራት ግድቦች ለመስራት አቅዳለች እና ያ ሁሉ ሲሰራ ከመብቷ አኳያ የምትከራከረው ያኔ ነው ማለት ነው። ይሄ መሆኑ ቢታወቅም የውሃ ሚኒስትሩም እንዳነሱት ግብጽ እየገፋች ያለችው በህዳሴ ግድብ ፕሮጀክት ላይ ብቻ መወሰን ሲገባው፣ እሷ ግን አልፎ ተርፎ በአባይ ውሃ ስምምነት ጭምር እንደሆነ አድርጎ በዛ ውስጥ በፍሬም አድርጎ የመግፋት አጀንዳ ይታይባታል። ይህንንም እንቃወማለን የሚል አተያ ያለ ሲናገሩም በግብጾች በኩል የአባይ ስምምነት በሚል እንጂ የህዳሴ ስምምነት ወይም ድርድር በሚል አይደለም። ሆን ብለው ነው ያውቁታል። ያንን ልዩነቱን ፍሬም ሲያ የማይደርጉት ግን በዛ መልክ ነው። ምናልባት ለሀገራቸው ዶሜስቲክ ፖለቲክስ ሊያግዛቸውም ይችላል። ወይም ደግሞ ከተቻለም በዛው መልክ ገፍተው ለመሄድም ያለን ጥሩ አጋጣሚ ነው በሚልም እሳቤ ሊሆን ይችላል። እነዚህን ግልጥ ባለ ቋንቋ የማስቀመጡ ይሄንንም አውጥቶ የማስረዳቱ ጉዳይ በኢትዮጵያ መንግስት በኩል ብዥታ ያለ ይመስላል። ና ለዚህም ነው ጥያቄውን ደግሜ ያነሳሁት። ና በምን መልክ ነው ቁርጥ ባለ መልክ መደራዳሪያ ቅድም እርግጥ አንስቶታልም በሙሌቱ ላይ እና ቅጣዊ የሆኑ የኦፕሬሽን ጉዳዮች ለብቻ መለየት አለብን፣ ይህንም እየመከርን ነው ብለዋል። ይህንን ለይቶ ለማስቀመጥ ምን አይነት ስትራቴጂ መነደፍ አለበት? ምን አይነት አጀንዳዎች መገፋት አለባቸው? በኢትዮጵያ በኩል ግልጽ በሆነ ቋንቋ እኔ እንደሚገባ በአጠቃላይ የናይል ድርድር ማዕቀፍ አስራ ዘጠኝ ዘጠና ዘጠኝ በፈረንጅ አቆጣጠር ጀምሮ ወርልድ ባንክም የተሳተፈበት ብዙ ሀገሮችም እየተሳተፉ ያሉበት ግን ባመዛኙ ተፋሰሱ ሀገራት አስሩ የተሳተፉበት ማዕቀፍ አለ። ያ ማዕቀፍ በናይል ቤዚን ኢኒሽቲቭ ተጀምሮ ግን ጎን ለጎን እየሄደ ያለ የሲኤፍኤ ማዕቀፍ የሚባል አለ። ኮኦፕሬቲቭ ፍሬምወርክ ወይም ደግሞ የትብብር ማዕቀፍ ይባላል። የመጀመሪያውና መሰረታዊ ጉዳዩ የአስራ ዘጠኝ አምሳ ዘጠኝ ሌሎችንም ህጎች መሌንድ ቦይድ ወይም ደግሞ የሚያስቀረው ይሄ ሲኤፍኤ አስር አመት ተገፍቶ ብዙ ኤክስፐርቶች እነሱም ራሳቸው የነበሩበት ማዕቀፍ ግብጾች ማለት ነው፣ መጨረሻው ሰዓት ላይ ነው ያፈገፈጉት። ያ ማዕቀፍ መፈረም አለበት የመጀመሪያው። ኢትዮጵያም ይሄን አቋም ነው የምታራምደው፣ የላይኛው ተፋሰስ ሀገሮችም ይሄን ነው። ይሄ ሲኤፌው ከተፈረመ በኋላ ሲኤፌው ምን ይሰጣል? ሲኤፌው አንድ ትልቅ የሚሰጠው ምንድን ነው? የአባይ ኮሚሽን ኢንዲፔንደንት የሆነ ኮሚሽን ምክንያቱም ከአሁን በኋላ የኢትዮጵያም የግብፅም አጠቃላይ የተፋሰሱ ሀገር ህዝብ በሁለት ሺህ ሀምሳ አንድ ቢሊዮን በላይ የሆነ ይህን ውሃ የፖለቲካ ወይም ደግሞ የናሽናሊስት ልታደረገው አትችልም። ከተወሰነ ጊዜ በኋላ መሆን ያለበት በኢንዲፔንደንት ኮሚሽን ወይም ደግሞ ራሱን በቻለ ኮሚሽን ሲኤፍኤ በሰጠው ማንዴት መሰረት ያ ኮሚሽን ተቋቁሞ አጠቃላይ የሀገሮችን ውሃ እየለካ ሞኒተር እያደረገ ችግር ፈጣሪዎችን እየቀጣ ኤንቫይሮመንትን የበክሉት እየቀጣ ማለት ነው። ውሃ የሚያበክሉ ለምሳሌ ግብፅ ሰማንያ አምስት ፐርሰንቱ የግብፅ መስኖ ዝም ብሎ በወይ የሚለቀቅ ውሃ ነው እና በጣም ብዙ ብክነት አለ። ሱዳንም አለ ግብፅም አለ። እንደውም የነሱ ጥናት አንዳንድ ጥናቶች ላይ ምን ይላል? ግብፅ ውሃዋን በትክክል ማኔጅ ብታረግ ከህዳሴ ይቀራል ብለን ምንፈራውን ያክል ውሃ እኛ እዚሁ ማመንጨት እንችላለን፣ የሚል የራሳቸው የሪሰርቸርስ ጥናት ሁሉ አለ። ይገርማል። ስለዚህ ይሄ ኢንዲፔንደንት ኮሚሽኑ ይሄን ሁሉ አይቶ ዘለቄታዊ በሆነ ውሃ እያንዳንዱ ሀገር በማይቸገርበት መንገድ ወይም ሰስቴኔብል በሆነ መንገድ የሚመራ ኮሚሽን እንዲመሰረት ነበረ። ይሄ የሲኤፌ ማዕቀፍ ዋና መሰረቱ። ስለዚህ ይሄ ሲኤፌ ተፈርሞ በእያንዳንዱ ሀገሮች ፓርላማ ተፈርቦ ከጸደቀ በኋላ ኮሚሽን ይቋቋማል። ኮሚሽኑ ብዙ ስራዎች አሉ። በትክክል ውሃውን ሞኒተር ያደርጋል። አጠቃላይ የተፋሰሱን ውሃ በተቀናጀ መልኩ ይመራል። ችግሮችን ከሳተላይትም ሞኒተር ከሚያደርጋቸውም እያየ እያስተካከለ ዘለቄታዊ በሆነ መንገድ ሊመራው እንዲችል ተደርጎ የተዘጋጀ ማዕቀፍ ነው። ስለዚህ የተፋሰሱ ህዝብ እንኳ ቢጨምር አንዳንድ ጥናቶች እንደሚያሳዩ ውሃው በቂ ሊሆን የሚችላል ተብሎ ይገመታል። ምክንያቱም ከሁለት ሺህ አምሳ በኋላ የህዝብ ቁጥር መጨመር ቴንደንሲው እየቀነሰ እየቀነሰ ነው የሚመጣው። ሁለተኛ ቴክኖሎጂዎች በጣም እየተስፋፉ በመጡ ቁጥር ግብጾች ዲሳሊናይዝ ማድረግ ልክ እንደ እስራኤል፣ እንደ ሳውዲ አረቢያ፣ እንደ ስፔን ጨውን እያጣሩ መጠቀም፣ ጉድዊል ካለ እሱ መጠቀም ይችላል። እንደገና ደግሞ በአለም ውስጥ ትልቁ የከርሰ ምድር ውሃ ያለው ግብፅ ሀገር ነው። የኑቢያን ሳንድስቴን አኩፈር ይባላል። ይሄ ተጠንቶ ፍሬሽ ውሃ ነው ልክ ጨዋማ ሳይሆን ትክክለኛ ውሃ ለመስኖ፣ ለውሃ ለመጠጥ የሚሆን ነው። ለብዙ መቶ ዘመናት ሊያቆያቸው የሚችል ከርሰ ምድር ላይ። ይሄ ከርሰ ምድር ከግብፅ ከሊቢያ፣ ከሱዳንና ከቻድ ጋር ይከፋፈሉታል። ሰምተህ ከሆነ ሊቢያ ትልቅ ወንዝ ፈጥራበታለች። ዓለም ከከርሰ ምድር አውጥታ በጋዳፊ ጊዜ ልክ እንደዛ። በጣም ብዙ ከርሰ ምድር ውሃ አላችሁ። ስለዚህ ይሄ ሁሉ መስ አስተጋብሮ የሚመራ ኮሚሽን ቢቋቋም ለኢትዮጵያ አይደለም ይጠቅመው፣ ለግብፅ ለሱዳን፣ ሌሎችም ሀገሮች ይጠቅማል። ለኢትዮጵያ ብቻ ነው እና ይሄ አይነት ማዕቀፍ ነው መከተል ያለባቸው። ሳይንቲፊክም ነው። ኢንዲፔንደንት ሆኖ ነው የሚንቀሳቀሰው ከፖለቲካ ከዛ በኋላ ይሄ ኢንዲፔንደንት ኮሚሽን ሲቋቋም ሀገሮች ምን ይሆናል? የሀገሮች ትብብር ኢኒሼት ይሆናል። የሀገሮቹ ትብብር ኢኒሼት ከተደረገ ትልቅ የኢኮኖሚ መሰረት ይጣላል። ለምሳሌ አንድ ነገር ልንገር፣ ግብፅ ውስጥ እስከ ሶስት ሚሊዮን ቱሪስት ይመጣል፣ ያን እንትኑን ለማየት ፒራሚዱን። የኢኮኖሚ ትብብር፣ አዎ፣ የኢኮኖሚ ትብብር ቢኖር ከግብፅ ኢትዮጵያ ድረስ በአቡድ መስመር ብትዘረጋ ያ ሁሉ ቱሪስት ወደዚህ የሚመጣው አንተ ደግሞ ከዚህ ከኋ ከህዳሴ ብቻ ሳይሆን አራት አምስት ግድብ ሰርተህ ፓወር እያምንጨ ለግብጽ ለሱዳን እና ሌሎች ትሸጣለህ ይሄ ኢኮኖሚ አንዴ ከተሳሰረ ውሃው ምን ይሆናል ኢሬሌቫንት ይሆናል ማለት ነው ለምን ኢትዮጵያ የግብፅን የሱዳንን የኬንያን የጅቡትን የኤርትራ የሌሎችን ሀገሮች ኢንዱስትሪ በእሷ ፓወር ላይ ዲፔንድ እንዲያደርጉ ወይም ደግሞ የእሷን ፓወር ተጠቃሚ እንዲሆኑ አድርጋል ውል ከፈረመች በኋላ ላይ ውሃ ያስቀራለሁ ብላ አትግደረደርም። አንደኛ ብዙ ኢኮኖሚ ያመጣላታል፣ ሁለተኛው ኦልሬዲ ውል ውስጥ ገብታለች ማለት ነው። እና እንዲህ አይነት ረዥም የኢኮኖሚ አስተሳሰብ ውስጥ የሚያስገባቸው ይሄ ሲኤፍኤ ወይም ደግሞ የትብብር ማዕቀፉ ግብጾችም፣ ሱዳኖችም ሌሎችም ፈርመው ካጸደቁ በኋላ ይሄን ነው ኢትዮጵያ እየተከተለች ያለችው። ብዙ የላይኛው ተፈሳሰስ ሀገሮችም ይሄን ነው መከተል የሚፈልጉት። አሁን በሚካሄደው ወይም በተጀመረው ድርድር ላይ በእርግጥ በኢትዮጵያ ወገን ያለው ስትራቴጂ አንዱ ጊዜ መግዛት ነው። ጁላይ እስከሚደርስና የመጀመሪያው ሙሌት እስከሚጠናቀቅ ድረስ ያ እስከሚሆን ድረስ ግብጾች ፈቃደኛ ሆነው ካልተገኙ አሁን በየቦታው እንደዚሁ የልኡካን ቡድኖቻቸውን እየላኩ ቅስቀሳ እያደረጉ ነው። በአሜሪካን በኩልም ግፊት ለማድረግ ጥረት ላይ ናቸው። ይሄ አሁን እስከ ጁላይ የሚኖረው የመጀመሪያ ሙሌት እንዲሞላ በኢትዮጵያ በኩል ድርድሩን አንድ ማዘግየት ይኖርበታል ወይስ በየድርድሩ እየተገኘች በሰበብ አስባቡ ጊዜ እየገዛች መሄድ ይጠበቅባታል? ሁለት እልባት ላይ ካልተደረሰ ሁለተኛው አማራጭ ምን ይሆናል? አሁን ይዛ የምትቀርበው አቋም በግብጽም ሆነ በሱዳን ዘንድ ተቀባይነት ዶሮ ሶስቱ ሀገራት ሊስማሙ ካልቻሉ ሁለተኛው አማራጭ ምን ይሆናል? ምን አይነት መዘዞች ሊያስከትል ይችላል ይላሉ። በፖለቲካውም ሆነ በዲፕሎማሲውም ሆነ በወታደራዊ ዘርፍ እኔ እንግዲህ የፖለቲካ የወታደራዊና የዲፕሎማሲ እንትኑ በደንብ ተንትኜ ልነግርህ አልችልም ግን አንድ ነገር ልነግርህ የምችልም ምን መሰለካ ሰው ይሄ ውሃ በዚህ ዓመት ልይዝ የታቀለው ውሃ አራት ነጥብ አምስት አራት ነጥብ ዘጠኝ ቢሊዮን ሜትር ኪዩብ ነው። ብዙ የሜትሮሎጂ ትንበያዎች አሁን አንዳንድ ሰዎች ጋር ሳይንቲስቶች ጋር ዲስከስ ስናደርግ በሚቀጥለው ክረምት ኢትዮጵያ ውስጥ ከአማካይ ፍሰቱ በላይ ውሃ ይመጣል። ይሄን ምናልባትም ሐምሌ ወይም ነሐሴ ደርሰህ ልጠይቀኝ ትችላለህ። ብዙዎቹ የሜትሮሎጂ ትንተናዎች የሚያሳየው ብዙ ውሃ ይገባል ነው። ስለዚህ ለምሳሌ አርባ ስምንት ሜትር ኪው ውሃ ቢገባ አራት ነጥብ ዘጠኝ ብትቀንስ ወደ አርባ ሶስት ቢሊዮን ሜትር ኪው ውሃ ወደ ሱዳን እና ወደ ግብፅ ይፈሳል ማለት ነው። ስለዚህ ኢትዮጵያ እንደኔ እንደኔ ተስማሙም አልተስማሙም ይሄ ቴክኒካል ጀስቲፊኬሽን ስላላቸው ወይም ደግሞ ቴክኒካሊ ትክክለኛው መንገድ ስለሆነ መውላት ነው ያለባቸው። ሌላ ኢምፓክት ማይኖረው ለዓለም ማሳወቅ ያለባት በዚህ ክረም ይህን ያህል ውሃ እየገባ ነው ስለዚህ ይህን ያህል ውሃ አያስቀራሉ ስትህ በተሞላበት መንገድ ብቻ ማድረጓን ማረጋገጥ ነው ያለባት ኢትዮጵያ። ምክንያቱም የአባይ ውሃ ባለፉት መቶ ዓመታት ውስጥ ከሀያ ቢሊዮን ሜትር ኪዩብ እስከ ሰባ ስድስት ቢሊዮን ሜትር ኪዩብ ባለው ነው ቫሪ የሚያደርገው ወይም የሚለያየው። አስዋን ግድብ ደግሞ ከተሰራበት ጊዜ ጀምሮ ስናሰላው ከሀያ ዘጠኝ ቢሊዮን ሜትር ኪዩብ እስከ ስልሳ ስድስት ሜትር ቢሊዮን ሜትር ኪዩብ ደርሷል። በፈረንጆች በአስራ ዘጠኝ ሰማኒያ ስምንት ወደ ስልሳ ስድስት ቢሊዮን ሜትር ኪዩብ በጣም ካይሮ ሁሉ እስኪት ለቀለቅ ሱዳን ሁሉ እስኪት ለቀለቅ ካርቱም ሁሉ እስኪት ለቀለቅ ማለት ነው። ከዛ በፊት በሰማንያዎቹ ደግሞ ሰላሳ አንድ ደርሷል። ይህን ሁሉ ማኔጅ ያደረገ የሁለት ዓመታትን ውሃ አቁሮ ሚይዝ ትልቅ ግድብ እንዳላቸው ዓለም ሁሉ ያውቃል። ሳይንቲስቱ ያውቃል። ሀገሮች ያውቃል። ስለዚህ አራት ነጥብ ዘጠኝ ቢሊዮን ሜትር ኪዩብ ከዛ ተቀነሰ ብላ ግብጽ ጦሯን ትመዛለች ብዬ አላስብም። ምናልባት የዲፕሎማቲክ እንቅስቃሴዋን በጣም በከፍተኛ ፍጥነት ታፋጥነውና እና ኢትዮጵያ እንደገና ወደ ድርድር እንድትመጣ የማድረግ ስራ ነው የምትሰራ ብዬ ነው ማስበው። ዶክተር ሰሙ አያሌው መጎስ በውሃ ምህንድስና አማካሪና በኮኔክትከት ዩኒቨርስቲ የሲቪልና ኢንቫይሮንመንት ምህንድስና አድጃንክት ፕሮፌሰር ስለ ቃለ ምልልሱ እናመሰግናለን። እኔም ካሳሁን ስለሰጠኝ ድል በጣም አመሰግናለሁ። ሰሪግ ጠመን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።